ቡሩንዲ ውስጥ የዘር ፍጅት አዝማሚያ ሲጠነሰስ ዓለም አቀፍ ማህበረሰብ እጁን አጣምሮ አይመለከትም ሲሉ የአፍሪካ ህብረት ምክትል ሊቀመንበር ኤራስቱስ ሙወንቻ አስገንዝበዋል። የአፍሪካ ህብረት ሰላም አስከባሪ ኃይሉን ለማሰማራት የወሰነው አመፅን ለማቆምና ሲቪሎችን ከአደጋ ለመጠበቅ መሆኑን ምክትል ሊቀመንበሩ ተናግረዋል። ጄምስ ባቲ የአፍሪቃ ህብረትን ኮሚሽን ምክትል ሊቀመንበር አነጋግሮ ያጠናቀረው ዘገባ አለ። ሰሎሞን አባቴ ያቀርበዋል። ቡሩንዲ ውስጥ አህጉራዊ አቃቢ ሰላም ኃይል እንዲሰማራ የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ከትናንት በስቲያ ቅዳሜ ወስኗል፣ ወይም የቀረበለትን ሐሳብ አጽድቋል። ይሁን እንጂ የቡሩንዲ ፕሬዚዳንት ምክትል ቃል አቀባይ ዣን ክሎድ ካሬሯ ለፈረንሳዊ የዜና ወኪል ትናንት በሰጡት መግለጫ እንዲሰፍሩ የሚታሰቡት የአፍሪካ ህብረት ወታደሮች በሀገራቸው መንግሥት የሚታዩት እንደ ወራሪ ኃይል እንደሚሆን ተናግረዋል። በመሆኑም የሰላምና የጸጥታ ጥበቃ ምክር ቤቱን ሐሳብ መንግሥታቸው እንደሚቃወም አሳስበዋል። የአፍሪካ ኅብረት ግን እስከ ዛሬ ድረስ አንዳችም ይፋዊ ምላሽ ከቡጁምቡራ እንዳልደረሰው የኮሚሽኑ ምክትል ሊቀመንበር ኤራስቱስ ሞዌንቻ ገልጸዋል። በዜና እንደሰማነው የሩዋንዳ መንግሥት የኅብረቱን ወታደሮች በዚያ መሰማራት የሚቃወም ከሆነ ሁኔታው በእውነቱ እጅግ አሳዛኝ ነው ብለዋል ሞዌንቻ። በጣም የሚያሳዝን ሁኔታ ነው። ምክንያቱም ውሳኔው ቅዳሜ ሲተላለፍ ቡሩንዲ ራሷ ሐሳቧን እንድታቀርብ ተጠይቃ አመለካከቶቿ ሁሉ ግምት ውስጥ ገብተው ነው የጸደቀው። በቡሩንዲ የአፍሪካ አደጋ ተከላካይና ደህንነት ጠባቂ ተልእኮ ተብሎ የተሰየመው ኃይል አምስት ሺህ ወታደሮች እንዲኖሩት የተወሰነ ሲሆን በቡሩንዲ ወገኖች መካከል ውይይቶች መካሄድ እንዲችሉ እድል የሚሰጥ እንደሆነም ተገልጿል። ይህ አፍሪካዊ ኃይል ተልእኮውን በአግባቡና በተሳካ ሁኔታ መወጣት እንዲችል ቡሩንዲያውያኑ ወገኖች ሁሉ ሙሉ በሙሉ እንዲተባበሩት የተባበሩት መንግስታት ድርጅት ቅዳሜ ውሳኔውን ተከትሎ ባወጣው መግለጫ አሳስበዋል። የአፍሪካ ሀገሮች ወታደርና የፖሊስ ኃይል በማዋጣትም ተሳትፏቸውን እንዲያጠናክሩ የመንግስታቱ ድርጅት ጥሪ አሰምቷል። የማንኛውም መንግስት ስራ የዜጎቹን ደህንነት መጠበቅ ነው ያሉት ሙዌንቻ፣ የብሩንዲ መንግስት ግን የሁሉንም ወገኖች ደህንነት የመጠበቅ ብቃት ተስኖት ታይቷል ሲሉ ስጋታቸውን ገልጸዋል። ሰዎች ቡሩንዲ ውስጥ እየሞቱ እንዳሉ ግልጽ ነው። ሰው በየመንገዱ እየተገደለ ነው። ከአንዳንድ የቡጁምብራ ጎዳናዎች አስክሬን እየተነሳ ነው። የአፍሪካ ህብረትን ኃላፊነት ካስተዋልክ ደግሞ ተግባሩ አደጋን መከላከልና የሰዎችን ደህንነት መጠበቅ ነው። ይህ እንደ እውነቱ የማንኛውም መንግሥት ኃላፊነት ነው። ይህ ግን እየተደረገ አይደለም። ሁኔታው እንዲህ የሚቀጥል ከሆነ የአፍሪካ ህብረትና ዓለም አቀፉ ማኅበረሰብ ሁኔታው ወደ ዘር ፍጅት የሚያመራ ከሆነ ፍጅት ሲጠነሰስና ሲንተከተክ እጆቻቸውን አጣጥፈው አይመለከቱም። የብሩንዲ መንግሥት በቅዳሜው የኅብረቱ ውሳኔ ላይ ያለውን አቋም እንዲያሳውቅ የአራት ቀናት የጊዜ ገደብ ተሰጥቶታል። ምላሹን በወቅቱ የማይሰጥ ከሆነ ኅብረቱ ሌሎች አማራጮችን ወደ መፈተሽ እንደሚገባ ሙዌንቻ አመልክተዋል። የሰላምና የደህንነት ጥበቃ ምክር ቤቱ የሚወስደው እርምጃ ምን ሊሆን እንደሚችል በተቋቋመበት ቻርተር በጣም ግልጽ በሆነ ሁኔታ ተደንግጓል። ባለንበት ጊዜ ግን ለቡሩንዲ መንግሥት ኦፊሴላዊ ጥያቄ የቀረበለት አሁን በመሆኑ የሚሉትን መጠበቅ የሚሻል ይመስለኛል። በይፋ ይናገሩና ከዚያ በኋላ ድልድዩን እናቋርጣለን። ቡሩንዲ ውስጥ እንዲጀመር የሚፈለገው የፖለቲካ ውይይት ጉዳይ ካለበት ፈቅ ማለት አለመቻሉ የሰላም ጥበቃ ኃይሉ እንዲሰማራ ካስፈለገባቸው ምክንያቶች አንዱ እንደሆነ ተጠቅሷል። የአፍሪካ ህብረትም የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤትም በዩጋንዳው ፕሬዚዳንት ዮዌሪ ሙሴቬኒ የሚመራ በምስራቅ አፍሪካ ማህበረሰብ የሚዘጋጅ ድርድር በሁሉም ቡሩንዲያውያን ፓርቲዎች መካከል ፈጥኖ እንዲጀመር እየጎተጎቱ ቆይተዋል።